የሱዳን ጦር የኢትዮጵያ አዋሳኝ በሆኑ አካባቢዎች እየሰፈረና በአካባቢው ነዋሪዎች ላይ ጥቃት እየፈጸመ ነው ሲል የማዕከላዊ ጎንደር ዞን አቤቱታ አሰምቷል። ፌዴራል መንግስቱ እርምጃ እንዲወስድም ጥሪ አቅርበዋል። ከአካባቢያቸው ከአስር በላይ ሰዎች ታፍነው መወሰዳቸውን ከሱዳን የሚነሱ ታጣቂዎች ከሁለት ሺህ ስምንት ጀምሮ ድንበር እያለፉ እንደሚገቡ እና ሁኔታውንም ለመንግስት በተደጋጋሚ ሲያሳውቁ መቆየታቸውን ቪኦኤ ያነጋገራቸው ነዋሪዎች ጠቁመዋል። አስቴር ምስጋናው ዝርዝሩን ይዛለች። የሱዳን ጦር የኢትዮጵያን ድንበር ጥሶ መግባቱንና ብዙ ጥፋት እያደረሰ እንደሆነ በማዕከላዊ ጎንደር ዞን መተማ ወረዳ ሽንፋ አካባቢ እንደሚኖሩ የሚናገሩና ስማቸው እንዳይጠቀስ የጠየቁ ግለሰብ አመልክተዋል። ትላንትም መተማ ዮሐንስ ለመግባት ሞክረው ነበር ይላሉ። የእኛን ቦርደር ጥሰው ለዚህ ሕዝብ መከላከያ የለም የለም ነበር ያለው ሕዝብ እንዳለ በጀራይዝ የግል ባለመታረ ምናምን ሁሉም ተጠልቶ መሱን

ይገባል ያለው ባለሀብት ከብት በብዛት በሚረባው እዚ አካባቢ ከብቶ ሁሉ እንዲያሸሽ ተደርጎ ከብቶ ሁሉ ሸሽቶ ወደ ከተማ ገብቷል። ከሁሉም አቅጣጫ ሱዳን መጡ ተጠምጦ ከዛ የምሰራ ነ መጡ ነ ያለው የኛ ባለሀብት የሚያርሱትን የእርሻ አንትን ሁሉ መጥቶ መሬታቸው ላይ መሳሪያ እየጠመደ ተቀምጠያሉ። ሌላው ግለሰብ ደግሞ የሱዳን ወታደሮች በምዕራብ ጎንደር ዞን ካለፈው ወር ጀምሮ ድንበር ጥሰው በመግባት በባለሀብቶች ላይ ጥቃት አድርሰዋል ብለዋል። በምዕራብ ጎንደር ቁጥር አምስት አካባቢን ይዘን እስከ ኮርገና አካባቢ ሄድና አሁን ወደ ሽንፋ በኩል ደግሞ ስንሄድ በመርትርሃድ በኩል ወይም ይሄ እንዲህ ብሎ ብለን የምንጠራው አካባቢ እና በቋራ ወረዳ ነብስ ገበያ ቁጥር ሶስት አካባቢ አሁንም በብዛት እየሰፈረ እንደሆነ መረጃው አለን። እዛ አካባቢ ላይ በእርግጥ ከዚህ በፊት ወያኔ ያስቀመጠው የጥምረት የሰላም አስከባሪ የሚል የሀሰት ካምፕ አለ። ስለዚህ ቋራ ነብስ ገቢያ ማለት ቁጥር ሶስት ላይ ተራራ አለ። እዛ አካባቢ ላይ በርካታ ኢንቨስተሮች በተለያዩ ሰዓታት ክላክተሮችን ይወስዳሉ፣ አርፋገሮችን ይወስዳሉ። የሱዳን ወታደሮች ከአስር በላይ ሰዎችን አፍነው መውሰዳቸውንም ጠቁመዋል። የእኛ የመቶ ሰራተኞች አስራ አንድ ሰው ይዘዝደዋል እኛ ከተማ ደግሞ ሶስት ሰው ይዘው ሂደዋል። አስራ አንድ ና ሶስት አስራ አራት ታፍነው ሂደዋል። አሁን ጋለች በሁለት ቀን ልዩነት ነው እንግዲህ መጀመሪያ ላይ ኪሀ ከምትባል ቦታ ላይ አራት ሰው ወስደዋል። አንዱ አባወራ ነው እዛው ሽንፋ የሚኖር ነው ለውጤ የሚባል ሰውዬ ወደ አራት ራሳቸውን እንደሄዱ አሁን አስከውን አልተመለሱም። ሁለተኛ በተመሳሳይ በሁለት ቀን ልዩነት ደግሞ አሁን በነገርኩሽ ነፍስ ገበያ አካባቢ ላይ ኪዳን ምህረት ተብሎ በሚጠራ ቦታ ላይ አስራ አንድ ንጹሐን የአማራ የቀን ሰራተኞች ታፍነው ሂደዋል። የት እንደሄዱ አይታወቅም። እስካሁን ድረስ እንግዲህ የወሰዳቸው አሁን እነሱም ምርመራ በሚል ነገር ነው። አሁን ያለን እኛ በትክክልም ነው ከህወሓት ጋራም ቅማንትን የማይወክሉ ግን በወንጀል የሚፈለጉ ጸረ ሰላም ኃይሎች አሉ። ሱዳን በእነዚህ አካባቢዎች ጦር ማስፈር የጀመረችው ከሁለት ሺ ስምንት ዓመተ ምህረት ወዲህ እንደሆነ ለመንግስት አካል በተደጋጋሚ ጥቆማና ቤቱታ ማቅረባቸውን ሰሚ ግን አለማግኘታቸውን አስተያየት ሰጪዎቹ ይናገራሉ። የኢትዮጵያን ድንበር ጥሶ ገብቷል የሚሉት የሱዳን ጦር ከጀርባው የሱዳን ባለሀብቶችና የሀገር ውስጥም ሀይሎች እጅ አለበት ብለው እንደሚጠረጥሩም ይናገራሉ። በነገራችን ሁለት ሺህ ስምንት ላይ ብዬሽ፣ በደምብ ጉዳዩ ጦዘ ብዬሽ ልንገርሽ እንጂ ከሁለት ሺህ ስምንት በፊት ነው። እኔ በነገራችን እዛ ወደ ቁጥር አራት እና ቁጥር ሦስት አካባቢ ተጉዤ የኢትዮ ሱዳን የሰላም ደንበር ጠባቂ ነው ሱዳኖች እኔ በነገራችን አረበኛም በደምብ አውቀዋለሁ እዛ ክፍል ላይ ሰር ለማክሰል የገቡ በርካታ ሱዳኖች አሉ። ስለዚህ በግ በማርባት ፍየል በማርባት አደለም ሰዎች የተቀመጡት። ከፍተኛ የሆነ የጦር መሳሪያ በግመልና በበሬ ያጓጉዛሉ። ተጓጉዞ የሚመጣው ምንድን ነው? አሁን ያለውን ሰላም ለማሳጣት። ስለዚህ በቅል የተቀመጡ ናቸው። የሚገርምሽ ለምንድን ነው የተቀመጣቸው ብዬ አንድን ሱዳናዊ ይሄ ከሰላፍ ታይና ጠየቋቸው። ማን የሰጣች ስላቸው የሰጠን የኢትዮጵያ መንግስት ነው መልስ ነው የሰጠን ያሉት። መልስ የተቀመጡ ያለን ነው ብለው ነው መልስ የሰጡ ነው። ቦታ የት ነው? አልጣሽ ዲወራይ ፓርክ ጫፍ አካባቢ። አሁን ወደ መሀል አካባቢ ያለው ይኸው የቋራ አንተን ብዙ ጥበቃ ያደረገን ያለው ግን አለጣሽ አካባቢ አሁን ሱዳን ሰፍሮበት ያለው ቁጥር ሶስት ነው። ነብስ ገቢያ ቁጥር አንድ ቁጥር ሁለት ቁጥር ሶስት ቁጥር አራት ነው የሚባለው። ቁጥር አራት ፊት ለፊት ቁጥር ሶስት ነው የምትባላለች። በቋራው በምዕራብ ጎንደር በቋራ ወረዳ ቁጥር አራት ስ ላይ ቁጥር አራት የኛ ማህበረሰብ ነው ያለ። ቁጥር ሶስት ማለት የሱዳን ወታደር ነው ሰፍሮበት ያለው። ስለዚህ ሆን ተብሎ ያስቀመጣቸው በሚፈልጉት ታይም ላይ በዚህም በዛም በአራት ማቅጣጫ ችግር ለመፍጠር ያስቀመጡት የቅድመ ዝግጅት ስራቸው ነው። ወያኔ ከገባ አንስቶ የሰጣቸው መሬት እኮ ነው። ከዛ በፊት በኢትዮጵያውያን ስር ስር የነበረ መሬት ነው። ወያኔ ከዝባ በኋላ ግን በስጦታ መድ ሲሆን ይሽጠው አናውቅም። ያው በተለያየ ሰዓት እንችሃለን። ያው ይሄን ጥያቄ የሚያነሳ ሰው ይታጠራል። የሆነ በቃ ብዙ ነገር ይደረግ ነበረ እና አሁን ደግሞ ልክ ወያኔ ሲጠፋ ሰው እየገፋ የዝኑ መሬቱን መያዝና ማራት ጀመረ። የሱዳን ጦር ከጥቅምት ሀያ ሰባት ሁለት ሺ አስራ ሶስት ዓ ም እስከ ትላንት ባለው ጊዜ ከ አንድ መቶ ሰማኒያ እስከ ሁለት መቶ የሚሆኑ አርሶ አደሮችን የእርሻ ማሳቸውን መውረራቸውን መዝረፋቸውንና ማቃጠላቸውን በጥቅሉ ከ አንድ ሺ ሰባት መቶ በላይ ነዋሪዎችን ማፈናቀላቸውን በተባለው የሱዳን ጦር የድንበር አካባቢ እንቅስቃሴ ላይ ትናንት መግለጫ ያወጡት የምዕራብ ጎንደር ዞን አስተዳዳሪ አቶ ደሳሌ ጣሰው ተናግረዋል። ደና Да не было вообще ничего. Я бордер, я такой. Я это все такому начал. እነዚህን ድርጊቶች እኛ የመንግስታችንም የሱዳንም መንግስት ኢንተረስትና አይደለም ብለን ስለምናምን ሰፋ ያለ የማየት ስራዎች በቀላሉ ወደ ተንኮሳላ ለመግባት የነበረ ኢንተረስት አለ። እሱን መሰረት አድርጎ የመስፋፋት ዝንባሌዎች ታይቷል። በዚህም ከመቶ ሰማኒያ እስከ ሁለት መቶ የሚቀረቡ አስዋደፍ ካምፖች የማውረፍ የማቃጠል፣ የመዝረፍ፣ ሰብአዊ ጉዳትን የማድረስ በሰራተኞች ላይ የማድረስ ስራ ተሰርቷል በአጠቃላይ ከአራት መቶ እስከ አምስት መቶ የሚሆኑ አርሶ አደሮች ሰላም በር ከምትባለው ቀበሌ በመኖሪያ ጫቸው የመፈናቀል ትምርት ማስተባበል ወደ አንድ ሺ ሰባት መቶ ማምሳ ነው ልትተወት ይችላል ማለት ነው። ለዚህ አመታት የእርሻ ማሽነሪዎች ሁሉ ልዩ የካምፓ ሀርቶች እና መሬት ላይ ያሉ ሰብል ስምር የማውደም እና የመውሰድ ስራ ተሰርቷል። ይህም ኦልሞስት ወደ አንድ ቢሊዮን የሚጠጋ ገንዘብ ግምት ያለው ሀብት ንብረት ወድሟል ብለን እናምናለን። አሁን ላይ ያልተለመደ ወታደራዊ መታና የሆነ ጦር የማቅረብ እና የማሰለፍ ባህርይ ስላለ ከመቼ ጀምሮ ነበረው ድንበር ጥሶ የገባው ጥቅምት ሀያ ሰባት ጀምሮ ጁንታው ጉሮሮ ጋር በነበረን የህግ ማስከበር ስራ በገባን በሁለትና በሶስተኛ ቀን ጀምሮ በዛሬ ቀን ድረስ እንዲህ አይነት ያልተለመዱ የመስፋፋት ኢንተረስ እና የግጭት ፍላጎት የተሟላ ውስጥ ለመግባት አስር ሁኔታዎች የመጠቀም ገጽታ ነው ያለው። ከሱዳን ድንበር ጥሶ ገባ የሚባለው ኃይል የሱዳን ጦር ስለመሆኑና በሱዳን መንግስት ስለመደገፉ ማሳያ ወይም ማረጋገጫ ይኖራቸው እንደሆነ የዞኑ አስተዳዳሪ ተጠይቀዋል። የተደራጀ መካናይ ጦር ከባድ መሳሪያዎች የታገ በሞተር ስዋሱለ እነዚህም የመሳሰሉ ከባድ የሰራዊት ጦር መሳሪያዎች ይዞ እሱ ብቻ አይደለም፣ በተደራጀ የሰዋል ጭምር በብረት ለበስና መሰል ጉዳዮች ላይ ሰራ የሆነ እንቅስቃሴ የለም። ይሄ ማለት የተደራጀ የተደራጀ ነው። የተራ ሚሊሻ እንቅስቃሴ ጉዳይ ቢሆን በዚህ ደረጃ የሚገለጽ አይደለም። አየር ላይ ነው የሚውለው አንዳንዴ የሰራዊት እና የአንዳንድ ባለ ሀብት ድረስ ግፊት ሊፈጥረው ሊሆን ከቻለም አስፍቶ ማየት አስፈላጊ ነው፣ በሚል ሀሳቦችን በዛ ሌብል ነው የገለጹት። አሁን አሁን ይህን ያህል ጊዜ

ጋጠሎ ነበር። በከባድ መሳሪያ ተኩስ ምክንያት አሁን ላይ ሳይለንት ሆኗል። በያዘው ቦታ ላይ ያለ የኛ የፀጥታ መዋቅር አለ። ጉዳዩ የሀገር ሉዓላዊነት ጥያቄ መሆኑን የጠቆሙት አቶ ደሳለኝ ፌዴራል መንግስቱ አፋጣኝ እርምጃ እንዲወስድ አሳስበዋል። ይህ ሂዶ ሂዶ ሉዓላዊነት ጉዳይ ይሆንና ህጋዊ እርምጃ ለመውሰድ ይልቅ በሰላማዊ የደረደረ እንዲፈታ አሁን እንደ ድጋሜ እየጠየቅ ነው ያለ ነው ይሁን እስካልተገኘ ድረስ ግን ግድ ይህ የሰላም መጠጣ ሁኔታ የህዝባቸው ስጋት የመጣላስ የመከላከል ኃላፊነት ምንትድ መሆኑ ነው የገለጽ ነው። በሌላ በኩል የፌዴራል መንግስቱ ጠንካራ የሆነ የዲፕሎማሲ ስራን ቀዳሚ አጀንዳ ላይ ያደርገው እንደሚገባ የሚመክሩት በታች አርማጮ ወረዳና በአካባቢው ከአስር አመት በላይ በዋና አስተዳዳሪነትና በሌሎች አመራሮች ላይ የሰሩት ጉዳዩንም በቅርበት የሚያውቁት የሚናገሩት አቶ ችቹ አለባቸው ሀሳባቸውን አካፍለዋል። መጨረሻው የዲፕሎማሲ ጥረት ያስፈልጋል። ይህም የሚሆንበት ምክንያት አንዳንድ ከሱዳን የመጣው ጥቃት የባለ ሀብቶችና የአንዳንድ ወታደራዊ ጀኔራሎች ድጋፍ ብዙ ትዕግስት ያስፈልገዋል። ይሄ ትዕግስት ብዙ ሀገር ያስከፍልሽ ይችላል፣ ግን ደግሞ ከጦርነት ገብቶ ከሚከፈለው ዋጋ ሊያንስ ስለሚችል በዚህ በኩል ብቻ ነው ያህል መንግስት ጥረት ማድረግ አለበት፣ በሰላም ለመፍታት ያላግባብ የያዙት መሬት አለ፣ እሱን እንዲለቁ ተጨባጭ ማስረጃ አለ፣ ተጨባጭ ሰነድ አለ፣ ምድሩን የምናውቅ ሰዎች አለን። ይህንን ይዞ እንዲፈታ ማድረግ ነው። መጨረሻ ላይ እነዚህ ሁሉ ጥረቶች ተደርገው ማይፈቱ ከሆነ ግን የኢትዮጵያ መንግስት በኋላዊነቱ የማስከበር ኃላፊነትም ግዳጅም ያለበት ይመስለኛል። ቀደም ብለው ሲናገሩ እንግዲህ አንዳንድ ጄኔራሎች እና ባለሀብቶች እጅ ነው ያለበት ብለዋል እና እነዚህ ሰዎች ምንም እንኳን በካፒታል የፈረጠሙ ቢሆንም ከመንግስት አቅም ጋር እኩል ሊሆኑ አይችሉም እና የሱዳን መንግስት አጀንዳ ካልሆነ ምን ይሄንን ያህል ያስፈራል? አሁን ምንድነው የሱዳን ታሪክ ከኛ የሚለየው? በአሁኑ ጊዜ እንደምታውቂው ሲቪል አስተዳደር እና ወታደራዊ አስተዳደር ነው ሀገሪቱ የሚያስተዳድረው ሁለት ክንፍ ያለው። በወሳኝነት የሲቪሉ መንግስት ከሲቪል ስለመጣ ጉዳዮች በዲፕሎማሲ ይፈታሉ የሚል ግንዛቤ እንዳለው እንገምታለን። ወታደራዊ ኃይሉ ግን ያለውን ተቀባይነቱ ለመጨመር እነዚህ መሬት ተወሰደብን የሚሉትን ባለሀብቶች ስለሆኑ ወታደራዊ ኃይሉ ደግሞ ብዙ ጊዜ ከባለሀብቶች ጋር የተያያዘ ነው፣ ራሱም ባለሀብት ነው። ባይዘው የሱዳን ጄኔራል እጅግ በጣም ብዙ ከፍተኛ ባለሀብቶች አሉ ብናውቃቸው። ወታደሮቹ እራሳቸው ባለሀብት እንኳ ባይሆኑ ከባለሀብት ጋር ተጠቅተው የባለሀብት አስፈጻሚ የሚሆኑ ናቸው። በረጅም ታሪካቸው የምናውቃቸው የሱዳን ወታደሮች እነዚህ ናቸው። ስለሆነም ይሄ ድሮ የነበረ ባህሪ ነው። በአሁኑ ጊዜ ደግሞ የበለጠ ሰፍቷል። የወታደር ክንፉና የሲቪል ክንፉ በየጋራ ነው ያለው። አሁን የሱዳን የሲቪል መንግስት ወታደራዊ ክንፉን ያዘዋል ማለት ሞኝነት ነው። በብዙ ሊሆን የማይችል ነገር ነው። ለዚህም ነው ዲፕሎማሲ አስቀድም መንግስትም ነው የሲቪሉ መንግስት አቅም አቶት ርኮት ወታደራዊ መቆጣጠር አቅቶት ሊሆን ስለሚችል ለዚያ ትዕግስት አድርጎ ማሳየት ይሻላል ከሚል እንጂ ወታደራዊ ሀይሉን ለመቋቋምም መፍትሄ ለመስጠትም የኢትዮጵያ መንግስት አሁን ባለው ቁመናም ብቁ እንደሆነ አምናለሁ። ግን የሲቪሉ መንግስት ፍላጎት ላይሆን የሚችሉበት ዕድል በጣም ሰፊ ነው። ወታደራዊ ኃይሉ ከድሮ ጀምሮ በራሱ የሚሄድበት በባለ ሀብቶች የሚሽከረከርበት፣ በጥቅም የሚደለልበት ሁኔታ ስላለ አሁንም የሚታየው ዝንባሌ እሱ ስለሆነ እነዚህን ጉዳዮች ግምት ማስገባት ይሻላል። እየስራ ዲፕሎማሲ ላይ የሱዳን ወታደሮች ወደ አካባቢው ዘልቀው መቆጣጠራቸውን የሚጠቁሙ ዘገባዎች በሱዳን ጋዜጦች ቢዘገብም ከባለስልጣናቱ ምላሽ ለማግኘት ቪዮ ያደረገው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ استیرم سکانو و